ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! የዕለተ ሰኞ ጥር 17 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል ምን ያህል እየጣርከውን የሞከረ እንደነበር ሲያይ ሰጋዛው ተመልስልኛለ። በዛ ነበር የጀመሩት። መክብብ ታደሰ የተሰኘ ወጣት የፎቶግራፍ ባለሙያ ነው። በድህረ ገጾችና በማህበራዊ ሚዲያዎች አማካኝነት እየሰራቸው ስላሉት ስራዎች እንዲያጋረን እንግዳርገን አርገን ጋብዘነዋል። በምሽቱ ይቀርባል። ለእነዚህ ሰዎች መጽሐፉን በአካል ይዘው በጆሯቸው እየተረዱ በቀላሉ ነገሮችን ሊማሩበት የሚችሉበት መንገድ አለ። አሁን ደግሞ የሰማችሁት የኢትዮጵያ መጽሐፍትን በድምፅ እየቀረጸ ወደ ህዝብ የሚያቀርብ አውታር የመሰረተው ይሄ ነው ሽፈራው ነው። እሱም እንግዳችን ነው። እንደምን አምሽታችኋል፣ ክቡራን አድማጮች። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁን ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው። አመሰግናለሁ ስመኞች አድማጮች በድጋሚ እንደምን አምሽታችኋል። የኢፌዴሪ የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ ክልል ኢንኮንትር ማይ አይኒና አዲ ሀሩሽ በተባሉ የኤርትራውያን ስደተኞች መጠለያ ተገኝተው ጎበኙ። ስደተኞቹ በካምፕ ውስጥ ያለው ትምህርት መቋረጡና አንዳንዴ ምሽት ላይ ሽፍቶች እየመጡ ያላቸውን እንደሚዘርፏቸው መናገራቸውን የዩኤንኤችሲአር ተወካይ ሚስተር ክሪስመል ዘር ለአሜሪካ ድምጽ አስታውቋል። ስደተኞችን እያፈኑ ወደ ኤርትራ እየወሰዷቸው ነው የሚለው ክስ ግን በወሬ ደረጃ ብንሰማም ከስደተኞች ያገኘ ነው ማረጋገጫ የለም ብለዋል። ሚስተር ክሪስ መልዘር የጎበኟቸው ስደተኞች ከአሁን በኋላ የምግብ እጥረት እንደሌለባቸው ማረጋገጣቸውን እና ሆኖም አሁንም ወደ ሰሜን ያሉ የሽመልባና ህጻስ ስደተኛ ካምፖችን ሊጎበኙ አለመቻላቸውንም እንደ ስጋት አንስተዋል። የኢትዮጵያ መንግስት በበኩሉ በሀገሪቱ ከሚገኙ አንድ ሚሊዮን ገደማ ስደተኞች መካከል ችግ ያጋጠማቸው ኢምንት እንደሆኑ ገልጾ ለነሱም መሰረታዊ ፍላጎቶቻቸውን እያሟላል ነው ብሏል። ዘገባውን ያደረሰን አዲስ ቸኩል ነው። በትግራይ ክልል የህይወት አድን ድጋፍ እንዲደረግ ተሰናባቹ የአሜሪካ በኢትዮጵያ አምባሳደር አሳሰቡ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በሌላ በኩልም የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያ ሰላም ያሳሰባቸው የገለጹት አምባሳደሩ ይህ ሁኔታን በፍጥነት እንዲያበቃ ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎች፣ የጾታዊ ጥቃቶችና የሰብአዊ መብት ጥሰቶችን በተመለከቱ ተጨባጭነት ያላቸው ጥናቶች በትግራይ እንዲሁም መተከልን በመሳሰሉ ቦታዎች ላይ በገለልተኛ አካል እንዲደረጉ ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ውጤት መሆኑንም አምባሳደሩ ጠቁመዋል። የትግራዩ ጦርነት የተካሄደው የሀገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገ ወጥ በሆነ የትጥቅ አመፅ መካከል እንደሆነም አምባሳደሩ አክለው ገልጸዋል። በጋምቤላ ክልል እስር ቤቶች የመብት ጥሰቶች እየተፈጸሙ መሆናቸውን ኢሰመኮ አስታወቀ። በጋምቤላ ክልል በሚገኙ እስር ቤቶች ውስጥ ከፍተኛ የመብት ጥሰቶች መፈፀማቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦች ከመንግስት ስራ እስከ መታገድ የሚደርስ በደል እንደሚደርስባቸው ኮሚሽኑ ገለጸ። የኢትዮጵያ ሰብአዊ መብት ኮሚሽን ከታህሳስ 12 እስከ ታህሳስ 15 ድረስ በጋምቤላ ከተማና በአኙዋክ ዞን ያደረገውን ጉብኝት ጠቅሶ ኮሚሽኑ ይፋ ባደረገው የጽሁፍ መግለጫ በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል እንደሚገባው አሳስቧል። በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በኦነግ ሸኔነት ተጠርጥረው በእስር ላይ የሚገኙ ሁለት ወንድ ህጻናትና አንዲት የ አስራ አራት አመት ሴት ልጅ እንዲለቀቁ በህጻናቱ ላይ ድብደባ ያደረሱባቸው የጸጥታ አባላትም በአፋጣኝ ምርመራ እንዲደረግባቸው አሳስቧል። በአብዛኛው የትግራይ ተወላጅ የሆኑ ዘጠና ሰዎች በክልሉ ፖሊስ በቁጥጥር ስር እንደሚገኙ ኮሚሽኑ አክሎ አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር አብራችሁ ትዘልቁ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። ኦዲዮ ቡክስ ይሰኛል። በኢትዮጵያውያን ደራሲዎች የተጻፉ መጽሐፍት በድምፅ እየተተረኩ የተቀመጡበት አዲስ የበይነ መረብ አውታር ወደ አርባ የሚጠጉ መጽሐፍትን በአንድ ዓመት ዕድሜው ለአድማጮች ያቀረበው አገልግሎት መስራች ነዋሪነቱን በዩናይትድ ስቴትስ ቨርጂኒያ ያደረገው ይሄ ነው ሽፈራው ነው። አውታሩን ለመጀመር ምን እንዳነሳሳው እንዲሁም ለኅብረተሰብ ያለውን ፋይዳ አስመልክቶ ከሀብታሙ ስዩም ጋር ቆይታ አድርጓል። እንዲህ ተሰናድቷል። በአብዛኛው በኢትዮጵያውያን ደራሲያን የተጻፉ ጊዜያዊ፣ ታሪካዊ፣ አዝናኝ እና ማህበራዊ መጽሐፎችን አነብ ነበረ እና በሰዎችም ከኢትዮጵያ ሲመጡ በአብዛኛው የምጠይቃቸው የነበረው መጽሐፍ አዳዲስ መጽሐፎች አነጋጋሪ እና ወይም በጥሩ ተቀባይነት ያላቸውን መጽሐፎችን ከያለው የህብረተሰቡ የንባብ ባህል ጋር ጎን ለጎን ለመሄድ ነበረ። እንደ አጋጣሚ እሱ አንደኛው መጽሐፎች ትልቁ ችግር የነበረው ከወጡ በኋላ በተወሰነ ህትመት ስለነበረ ለገበያ የሚቀርቡት ወዲያው ተሸጠ ያልቃሉ። ጥሩጥሩ የሚባሉት መጽሐፎች። ሁለተኛው መጽሐፍ እንግዲህ አንድ መጽሐፍ ቀላል ሊሆን ይችላል፣ ግን አስር መጽሐፍ አምጡልኝ ካል በተለይ በሰዎች የምንከሆነ ክብደት አለው። ያ ክብደት በሚመጡት ሰዎች ላይ የራሱን ጫና አለው። ያንን ክብደት የተወሰነች ስለሆነች ለራሳቸው ሊጠቀሙባት ይፈልጋሉ። ሁለተኛው አሁን መጽሐፎቹን ሌላ እዚህ ሀገር ወይም አሜሪካ እና እንዲሁም አውሮፓ በትልቁ የኦዲዮ ቡክ ወይም መጽሐፍ በድምፅ እየገባ በአብዛኛው ሰው ህይወት ውስጥ እንደ አንድ እለታዊ እውቀትን የማግኛ መንገድ እየተጠቀሙበት ያለ ነው። ከዛም ውጭ ቴክኖሎጂው የማቀራረብ ባህሪ ስላለው ያንን የማቀራረብ ባህሪ በመጽሐፎች ላይ ሊሆን ይችላል አሁን ያለው አካሄድ ዓለምም እየሄደበት ያለው የአማርኛ መጽሐፎች ብለን የጀመር ነው። ከዛ ግን ከሌሎችም በዛ ቲም ውስጥ ካሉ ሰዎች ጋር የአፍሪካን አጠቃላይ ስቶሪቴሊንግ ካልቸር እናያለን። ከመጽሐፍ ከመጽሐፋቸው በፊት ብዙ ታሪኮች በተረት እና በሚቶሎጂ ኦር በአፈ ታሪክ መልክ የተቀመጡ ታሪኮች ያሉበት ነው። ከዛ ነው እያደገ ያ ታሪክ በተለያየ ፎርማት ወደ ፕሪንቲንግ ሲጀመር የገባው። ስለዚህ ይሄ ያንን ባህላዊ የሆነ በፔፐር ላይ ዲፔንድ የሚያደርግ ፕሪንቲንግ በመርዳት በማገዝ መጽሐፎችን ተደራሽነታቸውን ማስፋት ይጀምራል ወደሚል ተለቆዳል ሀሳብ ወስደነው ነው። በእስካሁኑ ሂደት ከሰላሳ በላይ የሆኑ መጽሐፍት በመተግበሪያው አማካኝነት ለአድማጮች እንደተዘጋጁ አይቻለው። እንዲህ መጽሐፍት በእነማን የተተረኩት? መጽሐፍቱን መርጦ በድምፅ አስተርኮ ለአድማጮች የማቅረቡ ሂደትስ ምን ያክል ልፋት አለው? ተራኪዎችን የምናገኘው ብዙ ጊዜ ከአሁን በፊት የመተረክ ልምድ ካላቸው በተለያየ በአሁኑ ሰዓት በትረካ ወር በንባብ ስራ ላይ የተሰማሩ ሰዎችን እዚህ ጋር ማንሳት የምፈልገው መጀመሪያ ላይ እዝራ ከተወዳጅ ሚዲያ ስራውን በምንጀመርበት ጊዜ የራሱን ስራዎችም በነፃ እንድናገሩ ከመስጠት አልፎ ተራኪዎች ሪክሩት በማድረግ በመመልመል ለዚህ ስራ ሊበቁ የሚችሉትን ከኛ ስራ ጋር እንዲያግዙን በማገናኘት ትልቅ እርዳታ አድርጎልናል። ከዛ በኋላ በራሳችን ያገኘናቸው ተራኪዎች አሉ። መጽሐፎቹ ላይ የደራሲና የተራኪ ስም አንድ ላይ ነው የምንጽፈው። ጥሩ ስራ ሰርተናል ብለን ከምናምናቸው ስራዎች መካከል ዋና ዋና የምንላቸው ተራኪዎች አሉ። ለምሳሌ ጎንደርም ፍለጋ የሚለው መጽሐፍ ላይ የሄኖክ ስዩም መጽሐፍ ነው። ዋሲውም በላይ እዛ ላይ በትረካ ተሳትፏል። ከዛ ውጪ እመጓ የሚል መጽሐፍ አለ። እመጓ ላይም የአለማየሁ ዋሴ እሸቴ መጽሐፍ ኢሳያስ አስራት እሱንና የተለያዩ መጽሐፎችን ተርኮልናል። እንዲሁም የጥላሁን ገሰሰን ታሪክና የማማ በሰማይ ላይ ወጣቷ ጋዜጠኛ ኤልዳ ግዛቸው በጣም በጥሩ ሁኔታ መጽሐፎችን ተርካልናለች። ከዛ ውጪ የተለያዩ ቋንቋዎችንም ስላሉ በአይነቱ የመጀመሪያ የሆነ የጉራጊኛ መጽሐፍ የጫሙት ሽካ የሚባል የተጻፈ መጽሐፍ የገብረ ኢየሱስ ኃይለማርያም መጽሐፍ ነበር። ቶፊቅ መኖር የሚባል ተራኪ ልምድ ያለው በጥሩ ሁኔታ ተርኮልናል። የኦሮምኛ መጽሐፍ ሀዊ የሚባል መጽሐፍ ነበረ። የኢሳያስ ወርዶፋ የጋሽ ኢሳያስ ወርዶፋ መጽሐፍ፣ ሀሊማ ውስማን፣ እሷም ልምድ ያላት የረጅም ጊዜ ጋዜጠኛ ነች፣ ተርካናለች። እና የምናገኛቸው ከአሁን በፊት የተረኩ እና በጋዜጠኝነት ሙያ ላይ ያሉ ናቸው አብዛኝ እንዲህ ያለው አገልግሎት ምን አይነት እርባን አለው ብሎ የሚጠይቁ አሉ። በእርግጥ መጽሐፍት በድምፅ ተተርከው በመቅረባቸው ማህበረሰቡ የሚያተርፈው ትርፍ ምንድን ነው? ማህበረሰባዊ ፋይዳቸው ምንድን ነው? በልዩ ሁኔታስ ተጠቃሚ የሚያደርጋቸው የህብረተሰብ ክፍሎች አሉ ወይ? አዎ፣ ጥሩ ጥያቄ ነው። ሙሉ በሙሉ አዎ ነው መልሱ። በእኛ በኩል ምሳሌ ማንሳት የምንችላቸው የመጀመሪያው ማየት የተሳናቸው ሰዎች አሉ። መጽሐፎች በተለያየ ሁኔታ ተጽፈው ብቸኛ ያንን መጽሐፍ እንደ ሌላው ሰው ማገናዘቢያ እና ኢንጆይ ሊያደርጉ የሚችሉበት መንገድ በማዳመጥ ብቻ ነው። ፊክሽንስ ወይም ለተለያዩ ማህበረሰባዊ መጽሐፎች ብቻ ሳይሆን ትምህርታዊ መጽሐፎችንም ያጠቃልላል። በተለያየ ምክንያት መጽሐፍ እንደዚህ ይዘው ማንበብ የማይችሉ ሰዎች ሊኖሩ ይችላሉ። እድሜያቸው የገፋ ሰዎች አሉ። ሁለተኛ ደግሞ በትምህርት ላይ ማንበብ ዲስሌክሲያ የሚባል አይነት በቀስታ ነገሮችን የመገንዘብ የሚያጠቃቸው ኤርሊ ስቴጅ ላይ ያሉ ተማሪዎች አሉ። ለእነዚህ ሰዎች መጽሐፉን በአካል ይዘው በጆሯቸው እየተረዱ በቀላሉ ነገሮችን ሊማሩበት የሚችሉበት መንገድ አለ። ከዛ ውጪ በስራ ባህሪያቸው ለረጅም ጊዜ መንገድ ላይ ያሉ ሰዎች አሉ። ለረጅም ጊዜ የሆነ ተደጋጋሚ ስራ የሚሰሩ ነገር ግን መጽሐፎችን ሊያዳምጡ የሚችሉበት አይነት ስራ ላይ ያሉ ሰዎች አሉ። በቀላሉ እነዚህን ሰዎች ይረዳቸዋል። ከዛም ባለፈ ለምሳሌ ከሀገራቸው ውጭ የሚኖሩ ሰዎች ጋር የሚወለዱበት ቋንቋ ችሎታቸውን በተቻለ እንዲያሳድጉ እና ያለውንም ታሪክ ካለው ሁኔታ ጋር አገናዝበው እንዲረዱ የሚችሉበትን አጋጣሚ ይፈጥርላቸዋል። ተማሪዎች ብዙ ጊዜ በስራ ላይ ሆነው ጥናት ማንበብ ያለባቸው በርካታ መጽሐፎች ቢኖሩ በቀላሉ ይሄንን ነገር ማድረግ ይችላሉ። እዚህ ጋር ከፈቀድክልኝ አፑ ላይ ያሉት ቁትል ለምሳሌ በፍጥነትና በቀላሉ ለማድረግ አንድ ሰው መጽሐፉ ከጀመረ በኋላ በቀላሉ ነገሮቹን ወደፊትና ወደኋላ ወደኋላ ማድረግ ይችላል። ወይም ደግሞ ኖት መውሰድ ይችላል። መጽሐፉን ጀምሮ እየሰማ እያለ የሆነ ቦታ ላይ ለወደፊት ማስታወስ የሚፈልገው ለሌላ ሰው ፎርዋርድ ማድረግ የሚፈልግ ቢኖር እዛስ ደቂቃ ላይ ሰላሳ አምስተኛው ደቂቃ ሀያ አራተኛው ሰከንድ ላይ ብሎ በራሱ ቴክስት ኖት መጽሐፍ ይችላል። ለጥናት ይሄ አሁን አንዳንድ ዋና ዋና ፖይንቶችን የትምህርት መጽሐፍ ሊሆን ይችላል። የምንሰማው ሁልጊዜ ፊክሽን ብቻ አይደለም። የምንሰማው አሁን የጀመርነው እኛ ሰዎችን ኢንትረስታቸውን እንዲኖር በፊክሽን ነው እንጂ የጀመርነው በማንኛውም በፕሪንት መልክ ያለን መጽሐፍ ወደ ኦዲዮ መቀየር ነው አለማቸው። አድማጮች ሀብታሙና ይሄ ነው ያደረጉት ቆይታ። ይህ ብቻ አልነበረም። ቀሪውን እና ረዘም ያለውን ጭውውታቸውን በ በማህበራዊ መገናኛ ገጻችን እንዲሁም በበይነ መረብ ገጻችን ላይ እንደሚገኝ ለማስታወስ እንወዳለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። መክብብ ታደሰ ወጣት የፎቶግራፍ ባለሙያ ሲሆን በተጨማሪም ጉጉት የተሰኘ በድኅረ ገጽ ላይ በነጻ የሚሰራጭ ሙዚቀኞች፣ የፎቶና የስዕል እንዲሁም የፋሽን ባለሙያዎች የሚዘከሩበት መጽሔት አጋር መስራች ነው። መክብብ በልጅነቱ አባቱ የሥነ ህንፃ ወይም አርክቴክት ባለሙያ እንዲሆንላቸው ብለው ያስጀመሩት የስዕል ትምህርት አሁን ላለበት የፎቶግራፍ ስራ እንደገፋፋው ይናገራል። ኤደን ገረበው ከመክብብ ታደሰ ጋር የነበራት ቆይታ እንደሚከተለው ተጠናቅሯል። መክበብ ታደሰ ከአመታት ወዲህ በፎቶግራፍ ጥበብ ስሙ የሚዘወተር ሰው ሆኗል። የፎቶግራፍ ባለሙያ የሆንኩት ሰዓሊ መሆን ስላልቻልኩ ነው እያለ የሚቀልደው መክበብ ከስነ ስዕል እና ከቀለማት እንዲሁም ከብርሃን ጋር የተዋወቀው ገና በልጅነቱ ነው። ድሮ አባቴ ክረምት ክረምት ስዕል ያስተምረን ነበረ። ስዕል ትምህርት ቤት አርክቴክት እንድንሆን ነበር የሚፈልገው፣ ትዝ ይለኛል። ከዛ አንድ ዩኒቨርሲቲ ተመደብኩኝና እዛ ዩኒቨርሲቲ እንዳቀድኩት አልሄደም። ከዛ እዚህ መጥቼ የፎቶ ሙያውን እና የቢዝነስ አድሚኒስትሬሽንን ደግሞ በማታ እያደረኩኝ እሱን ጀመርኩት። በድሮ የተጠነሰ ሀሳብ ነው። በአባቴ አርክቴክት እንድንሆን ይፈልግ የነበረው ነገር በጣም ከስዕል ጋር እንውል ስለነበረ በአክሲም ደግሞ የድሮ ባለቤቷ በጣም ብዙ የስዕል መጽሐፎች ነበሩትና ያን ነገር አብሮ ተያይዞ የመጣ ነው። እና ሁሌ እላለሁ እኔ ፎቶግራፈር የሆንኩት ሳሊ መሆን ሳይማልች እያልኩ ቀደም ነበር። በትርፍ ጊዜ እዚህ አቢሲኒያ ስኩል ኦፍ ፋይን አርት የሚላለ እዛም ኢንላይትመንት የሚላለ እዛው ለብቻዬ በተለያየ ጊዜ ወስጃለሁ። ድሮ ደግሞ ያው ክረምት ትምህርት ሲዘጋ ሶስት ሶስት ሶስት ወር እያለ ወስጥ ነበር እና ያው በሞላ ጎደል ወደ ሁለት አመት የሚሆን አካባቢ ኮርስ ወስጃለሁ። ግን ከዛም በላይ ደግሞ በጣም ብዙ ጓደኞቼ ሰዓሊዎች ናቸው እና ከእነሱ ጋር ማንሸራሸር አለ፣ ከቀለም ጋር መዋል አለ፣ ከቅርጽ ጋር መዋል አለ። እሱሱም ተጽዕኖ ነበረው። ከአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት በንግድ ስራ አስተዳደር ተመርቆ ከወጣ በኋላ በግራፊክስ ጥበብ ስራ መጀመሩ ነው የሚገልጸውን መክበብ የግራፊክስ ወይንም የንድፍ ስራና የፎቶግራፍ ስራ ተያያዥ መሆናቸውን በመረዳቱም ፎቶግራፍ ማንሳት እንደጀመረ ይናገራል። መክበብ የመጀመሪያውን ሙሉ የባለሙያ ወይም የፕሮፌሽናል ካሜራ እንዴት ከቅን ወዳጅ እንደተቀበለውም እንዲህ ያስታውሳል። መጀመሪያ ዲ ኤስ ኤል አር ያገኘ አንድ በጣም ሞኮሪ በጓደኝ ዲ ኤስ ኤል አር ነበረው ና ምን ያህል እየጣርኩ እየሞከርኩ እንደነበር ሲያይ፣ ያን ካሜራ አዋሰኝ አዋሰኝና ምናሬን ሰርተህ የራስህን ስገዛ ትመልስልኛለ አለኝ ከዛ በዛ ነበር የጀመርኩ ትናንሽ ስራዎች መስራት ጀመርኩኝ ግን ወደ ሶስት ዓመት ሰርቸው በጣ ከዛ በዚህ በዛ ብዬ ል ካሜራውን ስገዛው ያንን የመጀመሪያ ካሜራ እሱ ያዋሰኝን ካሜራ ልመልስለት ሄድኩ በጣም አመሰግናለሁ ይህንን ስለ ዋስገኝ እና አሁን የራሴ መግዛት እችላለሁ እና ይሁንና በቃል አንተ በቃል ባስገባኝ ይ መሰረት ይህ ካሜራ በቃል መሰረት መልሻለሁ ብዬ ሰጠው ስሰጠው ምን አለኝ አንተ ልክ እንዳንተ የተቸገረ አንድ ሰው ፈልግና ያን ካሜራ ስጠዋል። በጣም ቅን ሰው ነው። በጣም ለእኔ በጣም ትልቅ ብዙ ነገሮች ያስተማኝ ሰው ነው። ከዛ በዛን ጊዜ በጣም ግራለኝ ለማለስተው የሚለው ጥያቄ ከዛ አጋጣሚ የእሱ ጓደኛ አንድ ልጅ እንዲህ ጀምር ነው ምናምን ነግሮት ነበረ እና ሂድና ለእሱ ስጠዋል። እጅ ነገርኩት። ለሱ ሰጥተዋል። ያሳለፍኩትን ታሪክ ነገርኩት። አንተ ስጨርስ ለሱ መለስለት አዲስ ፎቶ ፌስትን ጨምሮ የተለያዩ የፎቶግራፍ አውደ ርዕዮችና ትዕይንቶች ላይ የሚሳተፈው መክበብ አሁን የደረሰበት ላይ ለመድረስ ታዲያ በግሉ ብዙ መታገሉን ነው የሚያስታውሰው። በዋናነት ከድረገጽ ላይ የሚገኝ ትምህርት ብቻውን በቂ አለመሆኑን በመረዳት በሙያው ትልቅ ደረጃ ላይ የደረሱ ባለሙያዎች ጋር ተጠግቶ መስራት እንዳለበት መረዳቱንና መንገዱን እንዲመሩትም እርዳታ ማፈላለግ መጀመሩን ይገልጻል ይሄ ሂደት ታዲያ አሁን ለደረሰበት ስኬቱ በ አብነት ለሚያነሳት ከዓለም አቀፍ የፎቶግራፍ ባለሙያና የሙዚየም ኃላፊ አይዳ ሙሉነህ ጋር እንዳገናኘው ይገልጻል። አስተማሪ ፍለጋ ነው ይልኩኝና ያው የኢንተርኔትም ከባዱ ነገር ምንድን ነው? ሁሉ የምታውቂውን ነገር ነው ሰርች የምታደረግ ብዛቹ ጋር መሽከርከር ይሆናል። ሱዳን ያለ አላ ካሄር የሚባል ፎቶግራፍ አላገኘኝ። ከዛ በቃ እዛ መጥቼ ፎቶ መማር እፈልጋለሁ አልኩት። ስለው አይዳ ሙሉነህ ታውቃትም ወይ? ከአይዳ ጋር አገናኘኝ እሱ አይዳን አይዳን ካገኘኋት በኋላ በጣም ብዙ ነገሮች መረዳት ቻልኩ፣ መማር ቻልኩ። እሷም እንደ ቀለም ትምህርት ነው ፎቶ መማር ጀመ ሄዳለው እሷ የምትሰራው ነው ያለው ኤዲት እንዴት እንደምታረቅ ያለው እሷም ይህንን አድርግ ይህንን ላይት እንደዚህ አድርግ እሱን ይባላለሁ አገዛት አለው ፎቶዋን እንዴት ኤዲት እንደምታረቅ ታሳይኛለች። እንዴት መቆረጠን አለበት ታሳየኛለ እና በሷ በኩል ደግሞ ይሄ ለአዲስ ፎቶ ፌስቲቫል የሚባለው የፎቶ ፌስቲቫል በአዲስ አበባ ሚደረገው የፎቶ ፌስቲቫል የተለያዩ ፎቶግራፊዎች ሲመጡ፣ ከነሱ ጋር የሀሳብ መለዋወቅ፣ የልምድ መለዋወቅ እንዲኖር እሱ ሱ እድል ተፈጠረና አድማሱ ሰፋ ማለት ነው። ያ ነበረ ትልቅ የኔ ፎቶ ስራ ላይ ለውጥ የመጣው እንደ እሱ አይነት ሰዎች ደግሞ ለአንድ ሀገር ለወጣቱ በተለይ ምን ያህል ምሰሶ እንደሆኑ ነግሻችንም ማለት ነው። አሁን ባትኖር እኔ አልኖርም፣ እኔ ባልኖር ደግሞ ከኔ ስር ያሉ ልጆች አይኖሩም። እንደዛ እያለ በጣም ተያያዥ የትውልድ ጥያቄ ሆነ ይመጣል። መክብብ ስራዎቹ ሀሳብን ምናባዊ በሆነ መንገድ በመግለጽ በጊዜም ሆነ በተለያዩ ቅብብሎች ውስጥ ያሉና የጎደሉ ብሎ የሚያሰባቸውን ነገሮች በመሙላት የአሁኑን እየከተቡ የኋላውን በምናብ መቃኘት ላይ እንደሚያተኩሩና ይህንን ለማድረግም ፎቶዎቹን ከማንሳቱ በፊት ሀሳቡን መ እንደጻፉ እንደጠቆሙም ይገልጻል። እኔም ለማስተማራቸው ፎቶግራፎች የምነግረው ነገር ምንድን ነው? አንድ መጽሐፍ፣ በጣም አስፈላጊ ነገር ነው ብዬሽ ነው የምናገራቸው። እኔም መጽሐፍ ተጨምር ነው ስራዎች የተቀየሩ የመጡ። የስራው ከባድ ፓርት ምንድን ነው? የራስሽን አካባቢ በአዲስ አይነት ማየት ነው ከባድ። አሁን ውጭ ስሄድ ሰው ሁሉም ነገር ብልክ ይሆንበታል። ግን የራስሽን አካባቢ እንዴት ነው ብልክ አድርገሽ እንዴት ነው ቦታ የምሰጭ? እሱም ደግሞ እየጻፍ እያሰላሰል ካላየሹ አንሳቱ ሰቱ ሴንስ ላይ ሰጥ ይችላል። አንድ እሱ ነው። ሁለተኛ ሰው የሚያስበው በሚያውቀው ቃል ነው። የሚያውቀው ቃል ደግሞ መዳበር የሚችለው በሚያነበው ነገር ነው። የፎቶግራፍ ጥበብ ባለሙያ መክበብ ታደሰ ጉጉት የተሰኘ የፈጠራ ባለሙያዎችን ከህዝብ ጋር የሚያስተዋውቅ ነፃ የድረገጽ መጽሄትም አጋር መስራች ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ኤደንንና እንግዳዋን መክብብን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። አሁን ደግሞ ከኮቪድ-19 ጋር ተያያዥነት ወዳለው ዘገባ እንለፍ። በኮቪድ-19 ተጠቅተው የዳኑ ሰዎች ከጊዜ በኋላ በድጋሚ የበሽታው ምልክቶች እየታዩባቸው ከስራ ገበታቸው ላይ እያስተጋገሏቸው መሆኑን ባለሙያዎች እየተናገሩ ነው። የአሜሪካ ድምጿ ማሪያማ ዲያሎ የላከችው ዘገባ እንደሚከተለው ተጠናቅሯል። በኮቪድ-19 የተጠቁ ሰዎች ከሆስፒታል ከወጡ ከወራት በኋላም አብረው የሚዘልቁ ምልክቶች ጋር እየታገሉ ነው። የባርሴሎና ነዋሪ የሆኑት ፓብሎ አጉሌራ ከእነዚህ መካከል አንዱ ናቸው። ፓብሎ በኮቪድ-19 ምክንያት ለሶስት ወራት በሆስፒታል ያሳለፉ ሲሆን አንዱን ወር ደግሞ በጽኑ ሕሙማን ክፍል ውስጥ በመሆን አሳልፈዋል። እንደ እውነቱ ከሆነ አሁን ላይ በደንብ የተሻለኝና መራመድ የሚችል መስሎኝ ነበር። ነገር ግን በበሽታው ምክንያት የመጣብኝ የረጅም ጊዜዎች ችግር በጣም ከባድ ነው። ስለሚደክመኝ ብቻዬን መሄድ ራሱ ያስፈራኛል። ፓብሎ በባርሴሎና ሆስፒታል ውስጥ ከኮቪድ-19 ያገገሙ ታማሚዎች የሚሳተፉበት የተሃድሶ መርሃ ግብር አካል ናቸው። በዚህ መርሃ ግብር ውስጥ የሚሰሯቸው እንቅስቃሴዎች የሰውነት ተክለ ሚዛንን መጠበቅ ጡንቻን ማዳበር እንዲሁም ብቃትን መጨመር ያካትታሉ። ሌላዋ አገጋሚ የሁለት ልጆች እናትና የአርባ ዘጠኝ ዓመቷ ነርስ ዩላሊያ ካኔላ ስትሆን ለሕሙማን አገልግሎት በምትሰጥበት ጊዜ ለኮቪድ-19 ተጋላጭ በመሆኗ ታማ ነበር። ምንም እንኳን ለኮቪድ-19 ብላ ሆስፒታል ባትገባም በሳምባ ምች ተጠቅታ ለአንድ ወር ያክል በመኖሪያ ቤቷ ውስጥ ለመተኛት ተገዳ ነበር። ባለፈው ሐምሌ አካባቢም ተሽሎኛል ብላ ወደ ስራ ብትመለስም እንደ ጸጉር መርገፍ፣ የጡንቻ ህመምና ድካም የመሳሰሉ ህመሞች ይሰሟት እንደጀመሩ ትናገራለች። በቅርቡም ሐኪሞች ሳምቧ በተገቢው ሁኔታ አገልግሎት እየሰጡ እንዳልሆነ አሳውቀዋታል። በቀን መንቀሳቀስ የምችለው ለሁለትና ለሶስት ሰዓታት ብቻ ነው። ሌላውን ሰዓት ሶፋ ላይ አሊያም አንድ ቦታ ዝርግት ብዬ ነው የማሳልፈው። ለልጆቼ እናታችሁ ከዚህ ሶፋ ላይ መነሳት ስለማትችል የምትችሉትን ሰርታችሁ ብሉ እላቸዋለሁ። ዶክተር ኤስቴል ማርኮ ካኔላ የተሳተፈችበት ያለው የዚህ መርሃ ግብር አስተባባሪ ናቸው። እሳቸውም ኮቪድ-19 ባለፈው የጸደይ ወቅት ላይ ይዟቸው የነበረ ሲሆን ነገር ግን አሁን አጠቃለው ድነዋል። ሕመሙም እንደሚከታተሏቸው ህሙማን አልጸናባቸውም ነበር። በጊዜ በማገገማቸውም ወደ ስራ ገበታቸው ለመመለስ ችለዋል። ሁለት አይነት ቡድኖች አሉ። የመጀመሪያዎቹ ገና ከጽኑ ህሙማን ክፍል የወጡና ምንም ስልጠና ያላገኙ ናቸው። እነዚህ ህሙማን የጡንቻ ህመም ያላቸው የሚደክማቸውና፣ ቁጭ ባሉበትም ሳይቀር ትንፋሽ የሚያጥራቸው ናቸው። ሌሎቹ ቡድኖች ደግሞ የመዋጥና የመናገር ችግር ያለባቸው ናቸው። ገመምተኛው ፓብሎ ታዲያ በእርግጠኝነት ከ15 እስከ 20 በመቶ የሚሆኑና በኮቪድ-19 ተጠቅተው ያገገሙ ህሙማን ይህን መሰል የተሀድሶ እርዳታ እንደሚያስፈልጋቸው ግምታቸውን ያስቀምጣሉ። ስፔን ከ1.6 ሚሊዮን በላይ የሚሆነው ህዝቧ በኮቪድ-19 የተጠቃባት ስትሆን በኮቪድ-19 ስርጭት መጠኗም ከዓለም በስድስተኛ ደረጃ ላይ የተቀመጠች ሀገር ናት። ጋቢና ፕሮግራማችን እንደቀጠለ ነው። አሁን ደግሞ ሰዓቱ የስፖርት ነው። እንደ እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ቀጥሎ ይቀርባል። የቤትኪንግ የኢትዮጵያ ፕሪምየር ሊግ ዘጠነኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ማክሰኞ ጥር 11 2013 ሲዳማ ቡና ሰበታ ከነማን 1 ለ0 አሸንፏል። ባህር ዳር ከተማና ቅዱስ ጊዮርጊስ ባዶ ለባዶ አቻ ወጥተዋል። ረቡዕ ጥር 12 2013 በተደረገ ጨዋታ ደግሞ ፋሲል ከነማ ወልቂጤ ከተማን አንድ ለዜሮ አሸንፏል። ወላይታ ዲቻ ኢትዮጵያ ቡናን ሁለት ለአንድ ረትቷል። ሐሙስ ጥር 13 2013 ዓ ም በነበሩ ጨዋታዎች ደግሞ ድሬዳዋ ከተማ አዳማ ከተማን 3 ለ0 አሸንፏል። ሀድያ ሆሳዕናና ሐዋሳ ከተማ 0 ለ0 አቻ ወጥተዋል። ሳምንቱን ፋሲል ከነማ በ22 ነጥቦች ይመራል። ሀድያ ሆሳና በ17 ነጥቦች ይከተላል። ቅዱስ ጊዮርጊስ ደግሞ በ16 ነጥብ ሶስተኛ ደረጃ ላይ ይገኛል። ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች፣ አቡበከር ናስር ከኢትዮጵያ ቡና በ10 ጎሎች እንዲሁም የቅዱስ ጊዮርጊሱ ጌታነ ከበደ በሰባት ጎሎች የከፍተኛ ጎል አስቆጣሪዎችን ሰንጠረዥ ከአንደኛ እስከ ሶስተኛ ደረጃ ተቆጣጥረዋል። በታሪክ ለመጀመሪያ ጊዜ ሶስት ሴቶች አፍሪካ ውስጥ የተደረገን አህጉር አቀፍ የአዋቂ ወንዶች እግር ኳስ ግጥሚያን ከሰሞኑ ዳኝተዋል። በካሜሮን ኒምቤ እየተካሄደ በሚገኘው የአፍሪካ ሀገራት ቻምፒዮንሺፕ በምህጻሩ ቻን ጨዋታ ላይ ለሩብ ፍጻሜ ናሚቢያ ከታንዛኒያ ያደረጉትን ጨዋታ የዳኙት በመሃል ዳኝነት ኢትዮጵያዊቷ ዳኛ ሊዲያ ታፈሰ፣ በግራና ቀኝ የመስመር ዳኝነት ደግሞ አስሚኒ ኪዌምቤራ ከማላዊ እንዲሁም ናይጄሪያዊቷ ሚሚሰን አጋታ አይወሬ ናቸው። ጨዋታው በናሚቢያ አሸናፊነት አንድ ለዜሮ ተጠናቋል። የእንግሊዝን አትሌቲክስ ስፖርት የሚቆጣጠረው ብሪቲሽ አትሌቲክስ በቀጣይ ወር በግላስኮ ሊደረግ የታቀደውን የቤት ውስጥ ቻምፒዮንሺፕ መሰረዙ ተሰምቷል። ተቋሙ አርብ ዕለት እንዳስታወቀው የዚህ ውሳኔ ምክንያቱ የኮቪድ-19 ወረርሽኝ ስርጭት ነው። ተቋሙ አትሌቶችን፣ አሰልጣኞችን፣ ባለስልጣናትና በጎ ፈቃደኞችን ምርመራ እንዲያደርጉ በማድረግ ብቻ አደጋን መቀነስ ስለማይቻል የውድድሩን መከናወኛ ጊዜ መግፋት አስፈላጊ ሆኖ መገኘቱን ጠቁሟል። ከአምስት መቶ በላይ መቀመጫቸውን በእንግሊዝና በሌሎች ሀገራት ያደረጉ ተሳታፊዎች በውድድሩ ላይ እንደሚገኙ ተጠብቆ ነበረ። ዘገባው የሮይተርስ ነው።

I don't, I don't, I don't, I don't.

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና ዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔ እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን ነገ በተመሳሳይ ሰዓት፣ ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካምሽ ሌላ ዙራቱ ስስፍ ቢል እንደ ክረምቱ ልክ እንደ ሸማ እንደ ጥለቱ አይጠለፍም ወንዜ በከንቱ ላይቀር መዋረድ ላይቀር አበሳ

I'm not going to do naka,